ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። ሰላም ሰላም፣ ጠናይ ስትልኝ የተከበራቸው አድማጮቻችን ከዋሽንግተን ዲሲ ስቱዲዮ 14 ከአሜሪካን ድምፅ በቀጥታ የሚተላለፍላችሁ የአርቡ ጋቢና ፕሮግራማችን ተጀምረዋል። ማስተናገዳችሁ ዲጄ ፋቱኔ። እንግዲህ ለሚቀጥሉት 30 ደቂቃዎች ያላብራችሁ እንድትቆይ በመጋበዝ ፕሮግራሜን እንጀምር ያለው to kada la See you Fascination, nest, nest, I love you. አርብ ጋቢና ሙዚቃ ነው የምታደምጡት። ዛሬ እንግዲህ እንግዳ ጭኛለሁ። እንግዲህ የሚያሳፈርኩት እንግዳ አንተ ነህ። ምናሉ ይባላል ወጣት ድምጻዊ ነው። ከእሱ ጋር አብረን እንቆያለን። አብሮኝ ነው ያለው። አንተ ክስ እንኳን ደህና መጣህ። እንኳን ደህና ቆያችኝ። ሰላም ነው? እንዴት ሳስብ ነበረ ልደውልልህና ላወራህ አንዳንድ ነገሮች በሙዚቃ ዙሪያ እንቅስቃሴዎችን እያየሁኝ የመጨረሻ ደረጃ ያደረሰኝ አሁን ሰሞኑን የለቀቀው ሙዚቃ ነው። አንለይ አንለይ የሚለው አንለይ ፍልሽ ተያየለት ለተለያየነት ምን ያለ ሆድሽ፣ ወደድከው? በጣም ወድጀዋለሁ። አሪፍ ሙዚቃ ነው። ሬጌ አካሄዱ በሙሉ ወድጀዋለሁ። እና ወዲያው ክሊፑን አየሁትና ወዲያው ደወልኩልህና በቃ አሁን ታይሙ ነው ማለት ነው አልኩኝ። የድሮ ዜማ ነው የተነሳንበት ግን ሪሚክስ አድርገናል። ወደ አፍሪካ አኩስቲክ ሬጌ ለማድረግ ሞክረናል። ሙዚቃውን የተጫወተው ኤንዲ ይባላል። ኤንዲ ቤተ ዜማ ግጥሙን የጻፈው ደግሞ ግርማቸው ታደሰ ይባላል። ዜማ ደግሞ የጋሽ ጌታቸው ደባልቄ ነው። ሄድሮ የቆየ ዜማ ነው። ያው እኔ ትንሽ ጨምሬበታለሁ፣ ግን በሙሉ በሙሉ የሳቸው ነው ይባላል በጣም ብዙ ሰዎች ዜማ ኦልሞስት የህዝብ ዜማ የሆነ ይመስለኛል። እኔ ግን እኔ ዓመተ ምረቱን አላወቅኩም፣ ግን አግኝቻቸው ጋሽ ጌታቸው ደባልቄ ና አስዋት ሰብግ በስነስርአት ስለዚህ ክሬዲትም ሰጥተሃል ማለት ነው፣ ኮፒራይቱ አክብረሃል ያስፈልጋል። እስኪ በዚህ ሙዚቃ ይህን ሙዚቃ እንግዲህ አድማጮቻችን ያጣጥሙት እሱን እንጋብዛቸውና ተመልሰን ደግሞ ሌሎች ሙዚቃዎች ይሄንን እንጋብዛለን። ከዛ ደግሞ የሙዚቃ ጉዞውን ደግሞ በስሱ ታካፍለናለህ። ምን ይመስላል? እሺ፣ ደስ ይለኛል። ተጋበዙልኝ። በል አንተ ነህ። ምናሉ ባላለው አሁን በቅርቡ የለቀኩት አዲስ ነጠላ ዜማ አንለይ ስልሽ የተሰኘውን ሙዚቃ አጋብዛችኋለሁ ስልሽ

ሲነት በፍጥረታት አይወሰን መውደድ አይገደብም አይታደር መውደድ እር አይገደብም አይታደር መውደድ አንለይ አንለይ አ Manale hodi she, manale hodi she, manale ah ah ah, ah. Mm -hmm. Mm -hmm.

የሚከታተሉት የጋቢና ቪኦኤ ሬዲዮ ጣቢያ ነው የተከበራቸው አድማጮቻችን ተመልሰናል ዲጄ ፋቱ ነኝ ፕሮግራማችን ጋቢና ቪኦኤ ነው ዛሬ ከጎኔ ደግሞ የጫንኩት አንተነህ መናሩ ቀጥታ ከኢትዮጵያ ነው አንተ ስንት አመት ሆነህ በዚህ በሙዚቃ ጉዞ ውስጥ ነገሩ ሙዚቃ የጀመርኩት እኔ ገና ከእናቴ ወዲህ ጀምሮ ነው የጀመርክበት ከተባለ ሙዚቃ ስትሰማ በጣም እንትን ትል ነበር፣ ትወራጭ ነበር፣ ምናምት ላይ ነበር እናቴ ነው። ያው ከዛ ጀምሮ ነው ማለት ነው ሙዚቃ የጀመርኩት ያስባለሁ። ወደ ሬጌ ተሳብክ ይመስላል እና ምን ሳበህ ወደ ሬጌ? ፊሊንግ ያለው የሆነ መልዕክቱ ይስበሃል ከሌሎቹ አሁን ለየት ይላል። የሬጌ መልዕክቶች፣ የሬጌ ዜማዎች ስትሰማ እንደ መዝሙር ናቸው። ለምሳሌ አሁን የቦብ ነው ምንም ስትሰማው፣ ሁሌ አዲስ ነው ቀብ መልእክቶቹ ስለ ፍቅር ነው፣ ስለ መዋደድ ነው። በቃ ብዙ እንትን ነው፣ ፖዘቲቭ ነገር ናቸው እና ደስ ይላል። ሬጌ ለዛ ነው ሬጌ እና። ሬጌ በዋናኝነት ሌላ ሙዚቃዎችም ትጫወታለህ? ያው ሬጌ የምጫወታለው፣ አማርኛ፣ ማንኛውም እንትኖች፣ አፍሪካ ነገሮች። ሬጌ ለብቻ አይደለም የተወሰንኩት እና እንዲያውም አሁን አዲስ አልበም ከእንትና ከአበጋዝ ጋር እየሰራሁ ነው ያለሁት። ፕሮዲስ እያደረገኝ ነው። ላይክ ምን አይነት ሙዚቃ መሰለህ? ወርልድ ሚዚክ፣ የማሊ አይነት ስታይሎች፣ አኮስቲክ ሙዚቃዎች እየሰራ ሆን ያለ በጣም አሪፍ የሚሆን ይመስለኛል። ልመልስ ወደ ሬዲዮ ደ ቦማሌ ሶ ቦማሌን ስንሰማ እንግዲህ በእድሜያችን በሙሉ ቦማሌን ሙዚቃ መስማት ከጀመረ ጀምሮ ቦማሌ ነው ምንሰማው። እንደዚህ በቃ ውስጥህን በጣም የሚያስገርምህ የቦማሌ ሙዚቃ የትኛው ነው? እሺ፣ ከሚጫወታቸው ሙዚቃዎች ኖ ውማን ኖ ክራይ የሚለው አሁን ዘፈል በጣም ደስ ይለኛል። ሴቶችን ያበረታታ ነው እናቶችን፣ ሁሉንም እና በጣም ደስ ይለኛል። እሱን እስኪ ልሞክርልህ። እስኪ ሞክርልኝ። ኖ ውማን ኖ ክራይ ኖ ውማን ኖ ክራይ ኖ አይ ሪመምበር እንቀጥላለን አድማጮች፣ እያለ ይቀጥላል። በጣም ጥሩ ሙዚቃውን እናስደምጣቸዋለን አማችሁ የተከበራችሁ አድማጮቻችን ዋሽንግተን ዲሲ አዲስ አበባ አንድ ላይ ተሳፍረን የነጎድን ነው። አንተነህ ምናሉ ከኔ ጋር ነው ዲጂ ፈቱ ነኝ። አንተ ሙዚቃ እንግዲህ በተለያየ መንገድ ይተረጎማል። ላይክ ሰዎች ሙዚቃን እንግዲህ የተለያየ ሚኒንግ ይሰጡታል። አሁን ለእኔ እኔ ሙዚቃ ምንህ ነው ብለህ ብትጠይቀኝ ሙዚቃ አሁን መናገር በፈልገውን ወይ ፊልም ማድረገውን ነገር በቋንቋ በዜማ አቀናይቶ የሚያቀርብልኝ በቃ የሚያስደስተኝ ውስቴን የሚያስደስተኝ ነገር ነው ብዬ አስባ። አንተ ሙዚቃን ስታስብ ምን ነው የምታስበው? ትምህርት ቤትም ነው ብዙ ነገር ትማርበታለ፣ መንፈስን ታድስበታለ፣ ከፍቶ ከሆነ ጥሩ ነገር ደኖር እንትን ያደረግል እና ሙዚቃ ማለት በቃ ህይወት ብለን ብንገልጠው አሪፍ ይመስለኛል። የህይወት ሳውንድ ትራክ። አዎ ወደዚህ ሳንደረድርህ በጣም ብዙ ሳውንድ ትራኮችን ትሰራለህ የሚባል ወሬ አለ ብዙ ሳውንድ የፊልም ሳውንድ ትራኮች ሰርቻለሁ ሳውንድ ትራኩን ስትሰራ ፊልሙን ያሳዩሃል ወይስ ታሪኩን ይነግረሃል ወይ እንዴት ነው እንዴት ነው ሙዚቃውን የምትሰራው መጀመሪያ ምን መሰለህ የፊልሙን ሀሳብ እና እንትን ያው ደራሲው እንዲነግረኝ ይፈልጋለሁ ቁጭ ብዬ ይነግረሃል ገባ የሙሉ ሀሳቡን ከዛ ደግሞ አያዋለ የተቀረጸውን ነገር ኦኬ። ብዙ ጊዜ ዜማ እና ግጠል ስጡስ ያው ጊታር ይዤ ነው ጊታር ይዤ ቁጭ እላለሁ ማለት ነው። እስኪ ከሰራኋቸው ሳውንድ ትራኮች አንዱን ልጋብዝልህ። ከሰራኋቸው ሳውንድ ትራኮች ውስጥ ለምሳሌ የላምባ ሚል ፊልም ያው፣ የኩላሊት ሕመምተኞችን ድጋፍ ለማድረግ የተሰራ ፊልም ነው። የእውነተኛ ታሪክ ነው እሱ ላይ የተሳተፍ የነበረ ወይም የራሴን አስተዋጽኦ ለማድረግ እሱን ብትጋብዝልኝ ደስ ይለኛል። my name is a down lese lo <silence> te. who on i know children i

የላምባ የተሰኘ የኢትዮጵያ ፊልም ማጀቢያ ነበር። አንተነህ ምናሉ የሰራውን ያስደመጥኳችሁ ዲጄ ፋቱ ነኝ። አብሮኝ ደሞ ሙዚቀኛ አንተነህ ምናሉ አለ። ከእሱ ጋር እያወራን ሙዚቃ የተገባበዝን ነው የምንቆየው። ወደ ወደ ዋናው ጉዳያችን ያ እንደረደረ ና ወደ አዋርዱ በኦል አፍሪካን ሚዚክ አዋርድ አፍሪማ የተሰኘ ላይ ታቂሳችሁ ነበር አንድ አራት አምስት የኢትዮጵያ ሙዚቀኞች። እስቲ ስለነበረ ሁኔታ ነገርኝ። አፍሪማ እጩ የሆንኩት በሁለት ዘርፎች ነው። አንደኛው ቤስት አፍሪካን ሬጌ በሚል ካታጎሪ ነው። አንደኛው ደግሞ ሞስት ፕሮሚሲንግ አርቲስት ኢን አፍሪካ በሚል ነው። ከአንተ ጋር ሴጣችሁት ከአንተ ጋር ሴጣችሁት ላይክ የምን የምን ሀገር ዜጎች ነበሩ ወይስ የምታውቃቸው ሙዚቀኞች ነበሩ? በአንተ ካታጎሪ ብዙ ናቸው። ብዙ ናቸው። ያው የናይጄሪያ ሙዚቀኞች አለ የኮንጎ ለምሳሌ አሁን የዲኬንዞ የሚባል ዘፋኝ ነበረ። አቋም ነው የዲኬንዞ ዲኬንዞ በጣም የታወቀ ሙዚቀኛ ነው። እንግዲህ በዚህ በአፍሪማ የሙዚቃ አዋርድ ላይ ኦል አፍሪካን ሚዚክ አዋርድ ይባላል። በዛ ላይ እንግዲህ የታጨበት ሙዚቃ ዋዮ ይሰኛል። ስለዚህ እሱን ልጋብዝ። እሱ ሀሳቡ ምንድን ነው? ሀሳቡ ምንድን ነው ማለት ለሰዎች አካፍል። አንዳንድ ሰዎች አሉ እኔ ብቻ እኔ እኔ

I'm holding my What's the የተከበራቸው አድማጮቻችን እንግዲህ ስታደምጡት የቆያችሁት ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የነበረውን የአርብ ጋቢና ቪኦኤ ፕሮግራማችን ነው። ሳስተናግዳችሁ የቆየው ዲጄ ፋቱ ነኝ። እንግዲህ ስለሰጣችሁኝ አስተያየት እንዲሁም ጊዜያችሁን ወስዳችሁ ስላደመጣችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ መጪው ቅዳሜና እሁድ መልካም እንዲሆንላችሁ በመመኘት በዚህ በምታደምጡት ድንዳቸው በተኛው ሙዚቃ ፕሮግራሜን ጨርሳለሁ። e anno te restiamo a voi se dei bessano aggiutate dai desidera do mete de chefan mi siete dai mi chamata eri desai eri amata venga venga show ero ero era malo a chap voi se dei bessano mi cham desarega che da su da sa The red I do, me the champagne. She desired design, eru, the shop. Her sargoza mancoza erogatas nana gakanotsa chego yata sutsa ole kodozu masvakanadis dombazageskas saradaris telegabrelines katamis pense que paina enanadas erogatas gore erogadusaudetasetane erogatas gore eroguisaudetasetane 난아텔로바디스 워우쉐마젠카세카다스 난아텔레사와짠타디스 소마오말라다프로디스 오파살라란도이마토바디스 시코데모스코샤르가자디스 잘라라바스케파트르나 시코이치케사틴오토르나 에로가타스코데 에로가두사우데타